ገዢው መንግስት ኢህአዴግ በሀገሪቱ የተከሰተው ፖለቲካዊ ቀውስና አለመረጋጋት የከፋ ችግር አላስከተለም ከቁጥጥራችን ውጭም አይደለም ይበል እንጂ በሀገሪቱ ምጣኔ ሀብት በንግድ ተቋማት እንቅስቃሴና በማህበረሰቡ የዕለት ተዕለት ኑሮ ላይ ከባድ ጫና እያሳደረ መምጣቱን ነው አስተቶች የሚጠቁሙት። የማዕከላዊ ስታቲስቲክስ ኤጀንሲ በቅርቡ ያወጣው ጥናት ባለፈው ወር ብቻ በሀገሪቱ የምግብ ነክ ሸቀጦች የዋጋ ግሽበት 29 በመቶ ሲያድግ ምግብ ነክ ያልሆኑ ምርቶች ደግሞ ዘጠኝ በመቶ ጭማሪ ማሳየታቸውን ያመለክታል። እንዲህ የዋጋ ግሽበቱ ከነጠላ ወደ ሁለት አሃዝ መሸጋገር ከቻለባቸውና የዋጋ ንረቱ በደንብ መታየት ከጀመረባቸው ሁለት መሰረታዊ ምክንያቶች አንዱ ከውጭ ምንዛሪ ማሻሻያው በኋላ መሆኑን የፎርቹን ጋዜጣ ዋና አዘጋጅ ጋዜጠኛ ፋሲካ ታደሰ ትገልጻለች። ከዛ በኋላ በብዙ የምግብ ነክ ምርቶች ላይ ከፍተኛ የዋጋ ጭማሪ ተስተውሏል። ጃንዋሪ ላይ የነበረው በጣም ውድ ሆኖ የተገኙት እነዚህ ወተት፣ ስጋ ለበዓል አካባቢ የምንጠቀማቸው የወተት ተዋጽኦች ላይ የስጋ ተዋጽኦች ላይ ከፍተኛ የዋጋ ጭማሪ ስለነበረ የምግብ ነክ ዋጋ ግሽበቱ ከፊል እንዲል አድርጎት ነበረ። የቁም ከብት የሚሸጥበት ዋጋ እስከ ሰላሳ ሺህ በጣም ትልቅ ደግሞ ብዙ ሰው ባይገዛውም እስከ ስልሳ ሺህ ብር ከብት ተሽጦ ነበር። ለገና በዓል ጊዜ ዶሮ እስከ አራት መቶ ሀምሳ እስከ አራት መቶ ብር ጀምሮ ነበረ ሲሸጡ የነበሩት የስኳ አቅርቦት በበቂ የለም። ገበያ ውስጥ በሸማቾች ማህበር በኩል የሚገኙ ስኳር ነው ያለው ገበያ ላይ። ዘይትም ጭማሪ ያለው ሰማንያ ብር ድረስ በአንድ ሊትር ይሸጣሉ የታሸጉ ዘይቶች። አካባቢ ላይ በሚሰማው ነገር በጣም እየባሰ እንደሆነ አስተያየቶች ተቀብያለሁ። አስራ አንድ በመቶ የምጣኔ ሀብት እድገት አስመዝግባለች። ህዝቡም በቀን ሶስት ጊዜ በልቶ የሚያድርበት ስልት ተነድፏል በሚባልባት ኢትዮጵያ የኑሮ ውድነትና የሸቀጦች ዋጋ ምናር ፈታኝ የሆነ መምጣቱ ለብዙዎች እንቆቅልሽ እንደሆነባቸው ነው የሚናገሩት። ጋዜጠኛ ፋሲካም ካለፈው ጥቅምት ወር ጀምሮ ለመሰረተ ልማትና የግንባታ አገልግሎት ግብዓት ተፈላጊ በሆኑ እንደ ብረታ ብረት ባሉ ምግብ ነክ ባልሆኑ ምርቶች ላይ ይታይ የነበረው የዋጋ ንረት ካለፈው ወር ወዲህ በተፈጠረው አድማና በመንገዶች መዘጋት ምክንያት ገበያ ላይ የምርት እጥረት በመከሰቱ በምግብ ነክ ሸቀጦችም ላይ ጎልቶ መንጸባረቁን ትናገራለች። በተለይ እነዚህ የምግብ ነክ የሆኑ እንደ በርበሬ ቬጅቴብል ለጾም ወቅት የሚፈለጉ ነገሮች ላይ አቅርቦት ብዙ አልነበረ። ምክንያቱም በተደጋጋሚ እየተጠሩ ያሉት አድማዎችና ሴቴንን በተመለከተ ወደ አዲስ አበባ ሜጀር ሊቭ ፊድ የሚያደርጉ መንገዶች ተዘግተው ነበር። ስለዚህ በሚፈለገው መጠን እየገባ ስላልነበረ ያሉትን በውድ ዋጋ ሲሸጡ ነበር። ለምሳሌ በርበሬ ማየት ይቻላል። ከአርባ ብር እስከ ሀምሳ ብር ይሸጥ የነበረው እስከ መቶ ሀምሳ ብር በኪሎ ሲሸጥ ነበረ። ሌላ እነዚህ ቅመማ ቅመም ላይም ጭማሪ ነበረ። ምግብ ነክ የሆኑ ኢንፍሌሽን ላይ ለመቆጣጠር የተቋቋመ ኮሚቴ ነበረ በመንግስት እንቅስቃሴም ከጀመረ በኋላ ተግባራዊ ማድረግ አልቻለም ምክንያቱም የዋጋ ጭማሪ ይመጣ የነበረው በነዚህ በነበረው አድማና የመንገድ መዝጋት ስለነበረ ሌላ እርምጃ መውሰድ ነጋዴዎች ላይ በህዝቡ በኩል ሌላ ግሪቫንስ ያመጣል ወይ ደግሞ ሌላ አይነት ሪያክሽን ሊኖር ይችላል በሚል ምክንያት ኮሚቴው ለተወሰነ ጊዜ ምንም እርምጃ መውሰድ አቁሞ እንደነበረ መረጃው አለኝ ባለፈው የካቲት ወር ጤፍ ሰላሳ ሶስት ብር በኪሎ የሽሮ እህል እስከ አርባ ብር የኑግ ዘይት በሊትር ሰማንያ ብር አካባቢ ድፍን ምስር እስከ ባብር ገበያ ውስጥ ሲሸጡ የስኳርና የስንዴ ዱቄት አቅርቦት እጥረት እንደነበርም መረጃዎች አመልክተዋል የጥራጥሬ የአትክልትና ፍራፍሬ በርበሬና ቅመማ ቅመም ምርቶችም የ50 በመቶ የዋጋ ጭማሪ ታይቶባቸዋል የአዲስ አበባ ከተማ ፋይናንስና ኢኮኖሚ ልማት ቢሮ በያዝነው ዓመት የዋጋ ግሽበቱ በነጠላ አሐዝ 8 በመቶ እንደሚሆን ቢተነብይም የማዕከላዊ ስታቲስቲክስ ኤጀንሲ ይፋ ያደረገው የየካቲት ወር የዋጋ ግሽበት 15.6 በመቶ መሆኑን ያመለክታል። በሀገሪቱ የዋጋ ግሽበት በቀናት ውስጥ እጅግ እየናረ መሄድና አንዴ የጨመረ ዋጋ ምርት ቢትረፈረፍም ሲወርድ አለመታየቱ ሸማቹን ግራ ማጋባቱ ይነገራል። የአዲስ አበባ ከተማ ንግድ ቢሮ በበኩሉ ችግሩን ለመቅረፍ ባለፉት ስድስት ወራት ያለ ምክንያት ዋጋ የጨመሩ ከ4 ሺ በላይ ነጋዴዎችን ሱቅ የማሸግ 70 ት ለሚሆኑት የጽሁፍና፣ ለ8250 ነጋዴዎችም የቃል ማስጠንቀቂያ መስጠቱን አስታውቋል።